ሰላም እብል ለድንግልና ኪየጽው እንተምን የሆ ሰረቀ ፀሐይ መለኮት እትው ማርያም ንግል ዘስነ ንጽኪ ፍትው ለማይደር በበፍናው በአይጉር ወበዱ እቀብኒ ወለቶሙ ለሄራናበው